ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር፣ ሁነቶችና ታሪኮች በኤስቤስ አማርኛ። አውስትሬልያ የእንስሳት አፍቃሪ አገርና ከዓለም በእንስሳት ባለቤትነትም ከፍተኛ ስፍራ ይዛ ያለች ናት። አውስትሬልያ ውስጥ የእንስሳትን ደህንነት መጠበቅ አግባብ ያለው ነገር ማድረግ ብቻ ሳይሆን የሕግ መስፈርትንም የተላበሰ ነው። የአውስትሬሊያን እንስሳት ደህንነት የሚያስጠብቁ ህጎች የሚተገበሩት በክፍለ አገራትና ግዛቶች ነው። አውስትሬሊያ መጠነ ሰፊ የእንስሳት ደህንነት ህጎች እንዳሏት የሚያስረዱት የሮያል ህብረተሰብ የእንስሳት ጭካኔ ቅድመ መከላከል አር ኤስ ፒ ሲ ኤ ተጠሪ ዶክተር ሴራ ዚቶ ሲናገሩ ሁሉም ክፍለ አገራትና ግዛቶች የእንስሳት ደህንነት ህግ ያላቸው ሲሆን የእንስሳትን አካላዊና ሞራዊ ጉዳትን ያካተቱ መሆናቸውን ጠቅሰዋል። ይህንንም ሲያስረዱ አእምራዊ ጉዳት ሲባል እንስሳቱን ለጭንቀትና ፍርሃት መዳረግ መሆኑን ያስረዳሉ። አያይዞም ግለሰብ የእንስሳት ባለቤቶች ወይም እንስሳት በጥበቃቸው ስር ያሉ ወይም አርቢዎችን የሚመለከቱ የክብካቤ ምግባር ግዴታን ሲያመላክቱ የክብካቤ መግባሪያ ግዴታ ማለት የእንስሳቱ ባለቤት ወይም ጠባቂ የሆነ ለእንስሳት ቅድመ መከላከል ለማድረግ ጉዳትን ለመቀነስና ለደህንነታቸው በቂ የሆነ ውሃ፣ ምግብና የመኖሪያ ሁኔታዎችን ማቅረብ አለባቸው። እንዲሁም አስፈላጊ ሲሆን ወደ እንስሳት ሐኪም ዘንድ መውሰድ ይጠበቅባቸዋል። በተጨማሪም እንስሳቱ እንስሳዊ ባሕሪያቸውን እንዲገልጡ ጭንቀት እንዳይገባቸው ማድረግንም አክሎ ሲሉ በዋቢነት ጠቅሰዋል። የክብካቤ ምግባረ ግዴታ በእንስሳቱ ባለቤቶች ላይ ብቻ ያተኮረ ሳይሆን የሌሎች ሰዎች እንስሳትን በቤትም ሆነ በመኪና ውስጥ ሰዎች ጥበቃ በሚያደርጉበት ወቅት የክብካቤ ምግባረ ግዴታ የማድረግ ኃላፊነት አለብዎት። የክብካቤ ምግባረ ግዴታን መወጣት አለመቻልም ብርቱ ቅጣት ሊያስከትል እንደሚችል የፒታ አውስትራሊያ ተጠሪ ሎራ ዌይመን ጆንስ ያመለክታሉ። ለእንስሳት ደህንነት ድርጅቶች የቡችሎች እርባታ በተለይም በግለሰቦች የሚደረጉ ሽያጭና ግዢዎች አዋኪ መሆንም ይነገራል። አውስትሬሊያ ቡችሎች ውስጥ ቡችሎችና ድመቶችን የሚያረቡ ግለሰቦች ሕጋዊ ፍቃድ የመያዝ ግዴታ አለባቸው። ሎራ ወይመን ጆንስ በእንስሳት ላይ የሚደርሱ ጭካኔ የተሞላባቸውን ተግባራት ለመከላከል ክፍለ አገራት የሚወስዱትን የገደብ እርምጃዎች በአበረታችነት አንስተው ሲናገሩ የተወሰኑ ክፍለ ሀገራት በአንድ ግለሰብ መኖሪያ ቤት ምን ያህል እንስሳት ሊራቡ እንደሚገባ የቁጥር ገደብ ማድረጋቸው በእጅጉ ትልቅ ነገር ነው። በዚህ ዘርፍ በአሁኑ ወቅት በመሪነት ላይ የምትገኘው ቪክቶሪያ ናት። በርካታ እንስሳት ለትርፍ ተብለው በሚረቡበትና ገና በጨቅላ ዕድሜያቸው ከእናቶቻቸው ተነጥለው ሲወሰዱ ያረባቡ ሁኔታ ለእንስሳቱና እንስሳቱን ለሚገዙ ግለሰቦች ችግሮችን ይፈጥራል ብለዋል። በሌላም በኩል መንግስት የአገር በቀል እንስሳት ደህንነት ጥበቃ ህጎች እንዳሉ ታራ ወርድ ሲናገሩ፣ መንግስት የአገር በቀል እንስሳትን የመጠበቅ ኃላፊነት ስላለበት ከእንስሳት ጋር ሊኖረን በሚገባን ግንኙነት ላይ ህጎችን የሚያወጣው ለዚያ እንደሆነ ያመላክታሉ። አውስትራሊያ ውስጥ እንስሳት ላይ ጥቃት ማድረስ በወንጀልነት ያስጠይቃል። የዱር እንስሳት ከሆኑት ውስጥ በቤት እንስሳትነት ለመያዝ እንደየክፍለ አገራቱ ህጎች ይለያያል። ወይዘሮ ወርድ የዱር እንስሳት ደህንነትን አስመልክቶ ግለሰቦች የቆሰሉ ወይም ስቃይ ላይ ያሉ እንስሳትን ለመታደግ ሲሉ ፈቃድ ሳያስፈልጋቸው እንስሳቱን ወደ እንስሳት ሐኪም ወይም ባለሙያ ዘንድ ማድረስ ይችላሉ። በሌላ በኩል ዶክተር ዚቶ የእንስሳት ደህንነት ጥበቃን አስመልክቶ በእንስሳቱ ላይ ለሚደርሱ ቀጥተኛ የጭካኔና የማግለል ድርጊቶች እንደ ክፍለ አገራቱና ግዛቶቹ ህጎች ቢለያዩም ለመቀጮ እንደሚዳረግ ሲያስገነዝቡ ንስላንድ በእንስሳት ደህንነት ወይም በእንስሳት ላይ የጭካኔ ድርጊቶች ቅድመ መከላከል ድንጋጌ መሰረት ኒውሳውዝ ዌልስ ውስጥ ከፍተኛው የእስራት ጊዜ አምስት አመታት ነው። ኩንስላንድ ውስጥ ሰባት ምዕራብ አውስትራሊያ ውስጥ አምስት አመታት ናቸው። እንዲሁም ተጨማሪ መቀጫዎች አሉ። ለምሳሌ ያህል በግለሰብ ደረጃ ከሁለት መቶ ሺህ ዶላርስ በላይ በኮርፖሬሽን ደረጃ ከአንድ ሚሊዮን ዶላርስ በላይ የገንዘብ መቀጮ ያስከትላል። እነዚህ ከጭካኔ ጋር የተያያዙ ድርጊቶች ሲሆኑ እንስሳቱን በመደብደብ ለህልፈተ ሕይወት ማብቃትን ወይም ሌላ አይነት የከፋ ድርጊቶችን መፈጸምን የመሳሰሉትን ያካትታል ብለዋል። በእንስሳት ላይ የሚደርሱ ጭካኔ የተሞላባቸው ተግባራትን ወይም የማግለል ድርጊትን ሪፖርት ማድረግ ይጠበቃል። ሪፖርት ለማድረግም ወደ አርኤስፒሲኤ ዶት ኦርግ ዶት ኤዩ በማምራት በቅድሚያ ኮንታክት የሚለውን ተጭነው በማስከተልም ሪፖርት ክሩሊቲ የሚለውን በመጫን ሪፖርት ማድረግ ይችላሉ። ሪፖርት በሚደረግበትም ወቅት የእርስዎ የማንነት ዝርዝር መረጃዎች ይፋ አይሆኑም ወይዘሮ ዌይመን ጆንስ በበኩላቸው በታካይነት እንስሳት በሞቃት የአየር ንብረት መኪናዎች ተዘግቶባቸው ካዩ በአስቸኳይ ወደ ፖሊስ ዘንድ ደውለው እንዲያመለክቱ ያሳስባሉ እንዲሁም የታመሙ የቆሰሉ ወይም ተገለው የተጣሉ እንስሳት ከገጠሞትም ለ24 ሰዓታት ግልጋሎት ወደሚሰጠው ዋይልድ ላይፍ ሬስኪዩ አውስትራሊያ በስልክ ቁጥር 1300596 596 457 መደወለ ይችላሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።